ሰዎች ለሰዎች ድርጅት ኢትዮጵያ ውስጥ ለሚያከናውናቸው የግብረሰናይ ፕሮጀክቶች 600 ሚሊዮን ብር መድቦ እያንቀሳቀሰ መሆኑን ገልጿል። ድርጅቱ የተቀናጁ የገጠር ልማት ፕሮጀክቶች ላይ እንደሚያተኩር አስታውቋል። ሙክታር ጀማል ዝርዝር አለው። የሰዎች ለሰዎች ድርጅት ለ20132014 600 ሚሊዮን ብር ከለጋሾች ማግኘቱንና በጀቱን በቀጥታ የተረጂውን ሕብረተሰብ ችግር ሊያቃለል በሚችሉ ስራዎች ላይ እንደሚያውል የሥራ አመራር ቦርድ አባል ቃል አቀባይ ዶክተር ሴባስቲያን ብራንዲና እንዲሁም የድርጅቱ የኢትዮጵያ ዳይሬክተር አቶ ይልማ ታዬ በጋራ በሰጡት መግለጫ ተናግረዋል። ድርጅቱ ነባር ሥራዎቹን በማስፋፋት በዚህ ዓመት ሁለት አዳዲስ የተቀናጁ የገጠር ልማት ፕሮጀክቶች እንደሚያከናውንም አቶ ይልማ ገልጸዋል። በዘንድሮ ዓመት ከ600 ሚሊዮን ብር በላይ ወጪ ለማድረግ ዝግጅታችንን አጠናቀን እያንዳንዱን ዝርዝር ውስጥ አልገባም። ሜጀር የሆኑ አክቲቪቲዎች ለምሳሌ 28 ትምህርት ቤት የመገንባት እንትናለን። ከዚህ በተጨማሪ አንድ ቮኬሽናል ኮሌጅ ባለፈው ዓመት የተጀመረ የእሱን ቀጣይነት ከ60 ሚሊዮን ብር በላይ ነው። ይሄ ቮኬሽናል ትሬኒንግ ሴንተር የሚፈጭው ሙሉን ኢኩፕ አድርገን በኮሌጅ ደረጃ በዘንድሮ ዓመት አጠናቀን እንጨርሳለን የሚል ሰፊ እቅድ አለን። ሌላው በኢትዮጵያ ውስጥ እንደምታውቁት የክላይሜት ቼንጅ ችግር ባስከተለው ሁኔታ ቀድሞ ስንሰራ የነበረውን የውሃ ልማት ስራ አንድ ስቴፕ ወደፊት ለማራዘም ያቀርንበት ነው። የግራውንድ ወተር ቴብል እየራቀ በመሄዱ ምክንያት ቀድሞ እንደምንሰራው ትናንሽ ጉድጓዶችን ቆፍሮ ለ10 ለ15 ቤተሰብ አገልግሎት እንዲሰጥ ማድረጉ በጣም ችግር እየሆነ ስለመጣ ከሰባ ሚሊየን ሚሊዮን ብር በላይ ወጪ በማድረግ ከ700 ሜትር በላይ መቆፈር የሚችል ሪግ እያስመጣን ያለነው በዚህም በጣም ብዙ ቦታዎች ላይ ከፕሮጀክት ኤሪያዎቻችን ውጪ ከመንግስት ጋር በመቀናጀት የውሃ ልማት ስራዎችን ለማጠናከር ታጥቀን የተነሳንበት ወቅት በመሆኑ በአማራ ክልል በሰሜን ሸዋ ዞን አንኮበር ወረዳ ላይ በ24 ቀበሌዎች ውስጥ የተቀናጀ የገጠር ልማት ፕሮግራም የምንጀምርበት አመት ነው። እንዲሁም በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ የሚባል ቦታ ላይ እንደዚሁ ሰፊ የሆነ የልማት ስራ የምንጀምርበት አመት ነው። በተጨማሪም አምስት ሚሊዮን የቡናና የፍራፍሬ ተክሎችን ለማልማት ከዘጠና ሺህ በላይ ሰዎችን ተጠቃሚ የሚያደርግ ዘጠና አራት የውሃ ስራዎችን ለማከናወን፣ ከሶስት መቶ ሺህ በላይ ሰዎችን ተጠቃሚ የሚያደርግ የጤና አገልግሎትን መዘርጋት፣ ሰባት መቶ ስልሳ አንድ ሴቶችና ወጣቶችን በማብቃት ወደ ግል ስራ እንዲገቡ የሚያደርጉ ስራዎችም እንደሚከናወኑ አቶ ይልማ አብራርተዋል። ሰዎች ለሰዎች ድርጅት በኢትዮጵያ ብቻ አትኩሮ የሚሰራ ግብረ ሰናይ ድርጅት መሆኑን የገለጹት ቃል አቀባዩ ዶክተር ሴባስቲያን በአርባ ዓመት እንቅስቃሴው እንቅስቀሳው ውጤታማነቱ የተገመገመ ስራ ሰርቷል ብለዋል። 40 years የአርባ ዓመት የሰዎች ለሰዎች ድርጅት ጉዞ ማለት ከአምስት መቶ ስልሳ በላይ ትምህርት ቤቶችን የገነባንበት በተጨማሪም በቅርብ 28 ትምህርት ቤቶችን ገንብተን የምናጠናቀቅበት በየዕለቱ አምስት መቶ ሺህ በላይ የሚሆኑ ተማሪዎች የሰዎች ለሰዎች ድርጅት በገነባቸው ትምህርት ቤቶች ዕውቀት እየቀሰሙ ይገኛሉ። ወደ አንድ መቶ የሚጠጉ የተለያዩ ጤና ተቋማትን ገንብተን ከሁለት ሚሊየን የሚበልጡ ሰዎችን ተጠቃሚ እያደረግን እንገኛለን። በሁሉም ስራዎቻችን ላይ የተቀናጀ የገጠር ልማት ጽንሰ ሐሳብን እንከተላለን። በዚህም ንጹህ የመጠጥ ውሃ፣ ትምህርት፣ ዘላቂ አፈር ጥበቃ ስራ፣ ግብርና፣ ጤናና የወጣቶች ልማትን አቀናይተን በመስራት ውጤታማነቱ የተመሰከረ ስራ አስመዝግበናል ነው ያሉት። ድርጅቱ ለተለያዩ የልማት ፕሮግራሞች ከያዘው በጀት በተጨማሪ ለኮቪድ-19 ድጋፍ ግማሽ ሚሊዮን ብር የሚገመት የሕክምና ቁሳቁስ ከውጭ በማስገባት ለጤና ሚኒስቴር ለማበርከት መዘጋጀቱንም ገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ